የህብረቱ የውጭ ግንኙነት ቢሮ የኃይል እርምጃ ለሰላማዊ መፍትሄዎች መሰናክል መሆኑን አስታውሰው ተቃውሞ ያስነሱትን ችግሮች ህገ መንግስቱን መሰረት አድርገው በውይይት ሊፈቷቸው እንደሚገባ ለሁሉም ወገኖች ጥሪ አቅርቧል። የአውሮፓ ኮሚሽን ቃል አቀባይ የሆኑትን ወይዘሪት ማያ ኮቻያንሲንን የመግለጫውን ይዘትና ዋና መልእክት እንዲገልጹልኝ ጠይቄያቸው ነበር አሁን ባለው ስሜታዊ ሁኔታ ሁሉም ወገን ኃይልን ከመጠቀም መቆጠብ እንዳለበት እናምናለን። ምክንያቱም የኃይል እርምጃ ለማንኛውም ሰላማዊ መፍትሄ መሰናክል ነው በማለት የአገሪቱ ህገ መንግስት አሉ የሚባሉትን ችግሮችን ለመፍታት እድል የሚሰጥ በመሆኑ በዚህ ተመርኩዞ ወደ ውይይት መግባት እንደሚያስፈልግ የሚያሳስብ ነው ዋናው የመግለጫው መልእክትና ይዘት ብለዋል። የአውሮፓ ህብረት በተፈጠረው የፖለቲካ ቀውስና መፍትሄዎቹ ዙሪያ ከኢትዮጵያ መንግስት ጋር በከፍተኛ ደረጃ ለመነጋገር እቅድ አለው ወይ ለሚለው ጥያቄም ሲመልሱ በመሰረቱ ከኢትዮጵያ ጋር ያለን ግንኙነት ዋና ዓላማው የኢትዮጵያን ህዝብ ለመርዳትና ለመጥቀም ሲሆን ይህንን ለማድረግም በርካታ ስራዎችን እንሰራለን በማለት ወደ ዝርዝር ጉዳዮች ከመግባት ተቆጥበዋል። ካለፈው የዳር ወር መጨረሻ ጀምሮ በኦሮሚያ በተከታታይ በተካሄዱ ህዝባዊ ተቃውሞዎች ምክንያት መንግስት ከ400 በላይ ሰዎችን መግደዱንና የተቃዋሚ ፖለቲካ ፓርቲ መሪዎችን ጨምሮ በርካቶችን በእስር ቤት ማጎሩን የሰብአዊ መብቶች ጉባኤና ዓለም አቀፍ ድርጅቶች መግለጻቸው አይዘነጋም። የአውሮፓ ፓርላማ የኢትዮጵያ መንግስት በዜጎቹ ላይ የወሰደውን የኃይል እርምጃ በማውገዝ ውሳኔ ባስተላለፈ የወራት ዕድሜ ውስጥ ዳግም ይህን የመሰለ የኃይል እርምጃ መውሰዱ ዓለም አቀፉን ማህበረሰብ የሚያነጋግር ሁኗል። በአሁኑ ወቅትስ የአውሮፓ ህብረት በኢትዮጵያ መንግስት ላይ ጠበቅ ያለ እርምጃ ይወስድ ይሆን? ተቃል አቀባይዋ የቀረበ ተጨማሪ ጥያቄ ነበር። አሁን የተሰጠው ምላሽ ግልጽ ይመስለኛል። ሁሉም ኃይሎች ከኃይል እርምጃ መቆጠብ አለባቸው። ምክንያቱም ኃይል የውይይትና ሰላማዊ መፍትሄዎችን መሰናክል ነው። ከዚህ አንጻር ሁሉም ወገኖች ገንቢ ወደሆነ ውይይትና ድርድር ነው መግባት ያለባቸው በማለት ለተነሱ ጥያቄዎችና ችግሮች መፍትሄው ከውይይትና ድርድር እንጂ ከኃይል እርምጃ እንደማይገኝ አጽንኦት ሰጥተው ተናግረዋል። ካለፈው ህዳር ወር ጀምሮ ሲካሄድ የቆየውና አሁን የቀጠለው የኦሮሞ ማህበረሰብ ጥያቄ የኢህአዴግን በተለይም አለ የሚሉትን የህወሓትን ፈላጭ ቆራጭነት በመቃወም ህገ መንግስቱ እንዲከበርና መብታቸው እንዲጠበቅ የሚጠይቅ መሆኑ ሲገለጽ ቆይቷል። ከቅርብ ጊዜ ወዲህ ደግሞ በወልቃይ ጠገዴ የተነሳውን የማንነትና በአማራ ክልል የመታቀፍ ጥያቄን ተከትሎ በብዙ የአማራ ከተሞችና ቀበሌዎች እየተካሄዱ ባሉ ተቃውሞዎች ብዙ ሰዎች እንደሞቱና እንደቆሰሉ የሚነገር ሲሆን በአንድ ቀን በአንድ ከተማ ከ30 ሰዎች በላይ የሞቱባት የባህር ዳር ከተማ መሆኗን በመጥቀስ ሁኔታው አሳሳቢና አስከፊ ደረጃ መድረሱን አምነስቲ ኢንተርናሽናልን ጨምሮ ሌሎች ሰብአዊ ድርጅቶችም በማሳሰብ ላይ ናቸው። በአሁኑ ወቅት በአብዛኛው የአገሪቱ ክፍሎች አለ የሚባለው የህዝብ ተቃውሞ በጥቅሉ ባለፉት 25 ዓመታት በስልጣን ላይ ያለውን የኢህአዴግን ፓርቲ የሚቃወም እንቅስቃሴ ነው በማለት መፍትሄው የኃይል እርምጃ ሳይሆን የፖለቲካ ማሻሻያ ለውጥ ማድረግና ከኃይል እርምጃ መቆጠብ ነው የሚሉ በርካታዎች ናቸው። ከዚሁ ጋር በተያያዘ ኢህአዴግ እየገነባሁት ነው የሚለው የዴሞክራሲ ስርዓትና ህወሓትም ታገኝለታለሁ የሚለው የህዝቦች መብት መገለጫዎች እስራትና ግድያዎች ሆነዋል በማለት ቁጭታቸውንና ቁጣቸውን የሚገልጹ ኢትዮጵያውያን እየጨመረ ሲሆን በቅርቡም አለም አቀፉን ማህበረሰብ የኢትዮጵያ መንግስት በዜጎቹ ላይ የሚፈጽመውን ግድያና ስራት የሚያቆመው መቼ ነው? በማለት ለመጠየቅ እንቅስቃሴ እየተደረገ እንደሆነ ከየቦታው ለዶቼቬሌ የሚደርሱት መረጃዎች ይጠቁማሉ። ገበያው ንጉሴ፣ ለዶቼቬሌ ራዲዮ ብራስልስ።